በኢትዮጵያ የፍርድ አሰጣጥ በትርጉሙ ክፍተቶች በመኖራቸው የፍትህ እጦት በርካታዎችን ለእሮሮ የዳረገ ዘርፍ መሆኑ የአደባባይ ሚስጥር ነው። እንደ ማንኛውም የመንግስት መስሪያ ቤቶች የመዋቅር ለውጥ እየተደረገ በሚገኘው በጠቅላይ ፍርድ ቤትም በኩል ይህንኑ መስመር ለመከተል በምክር በስልጠናውም አኳያ ዩኤስ አሜሪካ ድጋፍ እንደምታደርግ፣ ሁለቱ ወገናት ዘርፉን ለማጠናከር ተስማሙ። በዩስ አሜሪካ ዓለም አቀፍ እርዳታ ምክትል ስራ አስኪያጅዋ ቦኒ ግሊክ የአራት ሚሊዮን ዶላር ድጋፍ መደረጉን በማውሳት ዛሬ ደግሞ የኢትዮጵያን የህግ መዋቅሩን ለመደገፍ አዲስ ምዕራፍ ከፍተን እጅ ለእጅ ተያይዘን ገንቢ በሆነ መልኩ እንሰራለን። መዋቅሩ ያቀደውን ራዕይ ነፃ እና በሐቅ የሚከናወን ሀገራዊ ምርጫ የሰብአዊ መብት አያያዝ ላይ እና ህብረተሰቡን በስርዓቱ በሚወከለው ላይ ይሆናል። ዛሬ ጥረታችንን በማቀናጀት የሕግ መዋቅሩ ላይ በጥቅሉ በምርጫ ቦርዱም አኳያ በአዲስ በሚጠናከርበት ሂደት ላይ የምንደግፍ ነን። ተቋማትን በመደገፍ እና በማጠናከር እና የኢትዮጵያ ሕዝብ በመላ ስብእናው የሚመራበት ይሆናል። በወይዘሮ መዓዛ የጠቅላይ ፍርድ ቤት ፕሬዚዳንት በኩል ከመድረክ ያሰሙት ይህ ዛሬ ለእኔ አዲስ ዕለት ነውናለሁ በስልጣን ወንበር ላይ ከተቀመጥኩ ጀምሮ ከልማት አጋሮቻችን ጋር ይፋዊ ስምነቶችን ሳጸድቅ ይህ የመጀመሪያ በመሆኑ ነው ይህ ደግሞ አሁን መሠረታዊ ለውጥ በሚደረግበት ወቅት ከፍተኛ ትኩረት የሚሰጠው ነው ዋናው የእኛው የራሳችን እና የኢትዮጵያውያን ጉዳይ በመሆኑ ነው በአዲስ የማዋቀሩ ሂደት ውጤታማ እንደሚሆን አረጋግጣለሁ ሆኖም እንዲሰመርበት የሚፈልገው ቢኖር ይህ ድጋፍ የጀመርነውን ለውጥ ሂደት የሚያጠናክርልን በመሆኑ ጭምር ነው። የመዋቅር ለውጥ ያስፈለግበትንና በአጠያያቂው የዳኞች ስብ እና ላይ ወይዘሮ መዓዛ ማብራሪያ ሰጥተዋል። ማሻሻል የሚያስፈልጉን ህጎች አሉ። ለምሳሌ የዳኞች አስተዳደር ጉባኤን የሚመለከተው አዋጅ በቂ ሁኔታ የዳኞች አስተዳደር ጉባኤን ለማዋቀር የሚረዳ አይደለም። ስለዚህ ያ ህግ ማሻሻል ብቻ አይደለም ሙሉ በሙሉ ወደ መለወጥም ሊሄድ ይችላል። በዛ አካባቢ እርዳታ እናገኛለን። ሌላ በጣም አስፈላጊ የሆነ አዋጅ አለ። በአዋጅ 2588 የምንለው ይሄ አዋጅ የፌዴራል ፍርድ ቤቶችን አወቃቀርና ስልጣን የሚወስን ነው። ይሄ አዋጅም መሻሻል ይኖርበታል። አዋጁ በጣም የቆየ ነው። አሁን ግን ልናካሄድ ከምንፈልገው ሪፎርም አንጻር መሰረታዊ የሆነ ለውጥ እንዲደረግበት እንፈልጋለን። በዛ ዙሪያ በጥናት ሕጉን በማሻሻል እንዲሁም ደግሞ ህዝባዊ ውይይቶችን መድረክ የማዘጋጀት ስራ ይኖረናል። በተወሰነ ደረጃ ተጀምሯል። ነገር ግን በሙሉ ኃይል እንድንሄድበት የእነሱን ድጋፍ እንፈልጋለን። በዛ ዙሪያ ይረዱናል። አንዱ ትልቁ ነገርና መስራት ያለብን ዳኞቻችን ላይ ሕዝቡ ከፍተኛ ቅሬታ አለው እንደምታውቁት ነው። በሌላ በኩል ዳኞቻችን ከፍተኛ ትጋት እያደረጉ የሚሰሩ አሉ። ይሄ ይታወቃል። በችሎታም ይሁን በኢንቴግሪቲ ላይ ችግር አለባቸው የሚባሉ ዳኞችን የምንለይበትንም መንገድና ዓለም አቀፍ ደረጃ የጠበቀ ሲስተም በምንዘረጋበትን መንገድ ላይ በጥናትና በተለያዩ ሁኔታዎች ያግዘናል። ይሄ ፕሮግራም ጌታቸው ተድላሌ ጊዮርጊስ ለዲ ደብሉ ዘገባ ከአዲስ አበባ